የዓለም የጤና ድርጅት በሚቀጥሉት ሰላሳ ቀናት ውስጥ ጉልህ ያሏቸውን ለውጦች ካላደረገ አሜሪካ የምትሰጠውን ድጋፍ ለተወሰነ ጊዜ ከማቋረጥ አንስቶ እስከ ዘለቄታው ሊያቆሙ እንደሚችሉ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አስጠንቅቀዋል። ድርጅቱ በታሪኩ ለመጀመሪያ ጊዜ እያካሄደ ባለው የርቀት ወይም የኢንተርኔት ላይ ስብሰባ የተቀመጡት የቀሪው ዓለም መሪዎች ኮቪድ-19ን ለማሸነፍ ሀገሮች ሁሉ እንዲተባበሩ ጥሪ አሰምተዋል። በሌላ በኩል ደግሞ ክትባት ወይም አስተማማኝ መድኃኒት እስኪገኝ ኮቪድ-19 ቋሚ ስጋት ሆኖ እንደሚቀጥል ተገልጿል። ሊሳሽ ላይን ከጄኔቫ ሌሎችም ሪፖርተሮቻችን ከዋሽንግተን እና ከሌሎችም አካባቢዎች ያጠናቀሯቸውን ዘገባዎች ሰለሞን አባተ አዘጋጅቷቸዋል። ፕሬዚደንት ዶናልድ ትራምፕ ለዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ትናንት በላኩት ደብዳቤ ውስጥ ድርጅቱ በኮሮና ቫይረስ ወረርሽኝ ወቅት በቻይና ሕዝባዊት ሪፐብሊክ ተጽዕኖ ስር ወድቋል ሲሉ የከሰሱበትን ሐሳባቸውን ያስደግፍልኛል ያሏቸውን ነጥቦች በዝርዝር አስፍረዋል። እርስዎና ድርጅቶ የወሰዳችኋቸው የወረርሽኙ ምላሽ የተሳሳቱ እርምጃዎች ዓለምን እጅግ ውድ ዋጋ እያስከፈሉ ናቸው ብለዋል። ትራምፕ ለዓለም የጤና ድርጅት ወደፊት መቀጠል ብቸኛው መንገድ ከቻይና ተጽዕኖ ነፃ መሆኑን ማሳየት ነው። ፕሬዚደንቱ በዚሁ ደብዳቤያቸው ላይ የዓለም የጤና ድርጅት ስለ ቫይረሱ በጥቅሉ ትክክል ያልሆነና አሳች የሆኑ መረጃዎችን በተከታታይ ሲያወጣ እንደነበር በመግለጽ ወቅሰዋል። ዓለም አቀፍ ባለሙያዎች ወደ ቻይና በወቅቱ እንዲገቡ ይደረግ የነበረውን ግፊት ቻይና እንድትቀበል አግባብ ያለው ጫና ሳያሳድር ቀርቷል ብለዋል። የቻይና የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ የትራምፕ ደብዳቤ የቻይናን ስም ለማጥፋት የተደረገ ሙከራ ነው ብሎታል። ዩናይትድ ስቴትስም ከዓለም አቀፍ ግዴታዎቿ ራሷን እያሳነሰች ነው ሲል ተችቷል። የጤና ድርጅቱ መሪ ቴድሮስ አድሃኖም ትናንት ለተጀመረው የድርጅቱ ዓመታዊ ጉባኤ ተሳታፊዎችና የአባል ሀገሮች መሪዎች ባደረጉት ንግግር የደብሊውኤችኦን የኮሮና ቫይረስ ምላሽ ተከላክለዋል። ቀድመን ተናግረናል፣ ደጋግመን ጮሆናል ብለዋል። ሀገሮችን ማንቃታቸውን በአስር ቀናት ውስጥ ለጤና ሰራተኞች መመሪያ ማውጣታቸውን፣ ጥር 21 2012 ዓመተ ምህረት ደግሞ እጅግ ከፍተኛ የሆነውን የማስጠንቀቂያ ደረጃ ለኮቪድ-19 መስጠታቸውንና ዓለም አቀፍ የጤና አደጋ መሆኑን ማወጃቸውን ተናግረዋል። ያን ያሉ ቴድሮስ ቻይና ውስጥ ለኮሮና ቫይረስ የተጋለጠው መቶ ሰው ብቻ ነበር፣ የሞተም አንድም ሰው አልነበረም። ዛሬ የዓለም መንግስታት ለዘንድሮ የጤና ጉባኤያቸው ሲቀመጡ በዓለም ዙሪያ በአራት ወራት ጊዜ ውስጥ ለኮሮና ቫይረስ የተጋለጠው ሰው ቁጥር አምስት ሚሊዮን ሊደርስ ከ300 ሺህ ያነሰ ነው የሚቀረው። 315,000 ሰው በየማዕዘናቱ ረግፈዋል። ይህ ገዳይ ደዌ በዓለም ማዕዘናት ሁሉ ፈጥኖ እንዲቆም ካልተደረገ የሀገሮች መጪጣ ፈንታም በፍርሃትና በሰቀቀን መኖር ነው ብለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ የድርጅቱን ጉባኤ ትናንት ሲከፍቱ ባሰሙት የማስጠንቀቂያ መልእክት ኮቪድ-19 ባለፉት ወራት በአብዛኛው ያጠቃውና የጎዳውም ባለጠጎቹን ሀገሮች ቢሆኑም አሁን ግን ወደ ዓለሚቱ ድፍን ደቡብ እየተሰማራ መሆኑን አመላክተዋል። እዚያ የሚያሳርፈው ፈተና አሉ ጉቴሬሽ፣ የሚያስከትለው መከራ ከስካሁኑ በእጅጉ የከበደና የከፋ ይሆናል። ወረርሽኙን ለመጋፈጥና ለመዋጋት የዓለም የጤና ድርጅት የማይተካ ሲሉ የገለጹት ጉቴሬሽ ዓለም አቀፉ ማኅበረሰብ ድርጅቱን ለመደገፍና ለማገዝ እንዲረባረብ ጥሪ አሰምተዋል። ዛሬ ትልቁ የዓለሙ ድርጅት መሪ ስጋት በመልማት ላይ ያሉ ሀገሮች በኮቪድ-19 ምክንያት እየገቡበት ያሉት የከበደ ፈተና ነው። ደብሊው ኤችኦ እጅግ የተጠናከረ ድጋፍ ያስፈልገዋል ብለዋል ጉቴሬሽ። የጥንካሬያችን ልክ በደካሞቹ የጤና ሥርዓት ይወሰናል። በመልማት ላይ ያለውን ዓለም ማገዝ የእርጥባን ወይም የቸርነት ጉዳይ አይደለም፣ የነቃ የራስ ጥቅም ጥያቄ እንጂ። ደቡቡ ንፍቀ ክበብ ኮቪድ-19ን አብሮና በተመሳሳይ ጊዜ ካላጠፋ ካላቶ አይችልም። የዓለም የጤና ድርጅት የኮሮና ቫይረስ ወረርሽኝን አስመልክቶ ለቻይና ይወግናል በሚል ተደጋጋሚ ክስ ሲያሰሙ የነበሩት ፕሬዚደንት ዶናልድ ትራምፕ ሀገራቸው ለድርጅቱ የምትሰጠውን ድጋፍ ባለፈው ወር አቋርጠዋል። ቤጂንግ የኮቪድ-19ን ቀውስ ለማደባበስና ለመሸፋፈን ሞክራለች የሚሉት የዩናይትድ ስቴትስ ክሶችና ወቀሳዎች ያሳመሟቸው የሚመስሉት የቻይና ፕሬዚደንት ሲ ጂንፒንግ ለትናንቱ የድርጅቱ የመሪዎች ስብሰባ ሲናገሩ ለሕዝባቸው እጅግ የከበደና የሚያቆስል መሥዋዕትነትንም ያስከፈለ ጥረት ማድረጋቸውን አመልክተዋል። በዚያም ቫይረሱ ያመጣብንን ወጀብ መልሰነዋል ብለዋል። በስማ በለው በተላለፈ ቃላቸው ጂንፒንግ ከመነሻው ጀምሮ በግልጽነት ለማንም በሚታይና በኃላፊነት ስሜት ስንሰራ ቆይተናል ለዓለም የጤና ድርጅትና ይመለከታቸዋል ላልናቸው አገሮች አስፈላጊ መረጃ ሰጥተናል። የቫይረሱም ተፈጥሮ ዝርዝር መለየት በተቻለበት እጅግ የቀደመ ጊዜ አሳውቀናል። የመቆጣጠሪያና የሕክምና ልምዳችንን ያለመቆጠብ ለዓለም አካፍለናል። ለዓለም የጤና ድርጅትና ለዋና ዳይሬክተሩም ቴድሮስ አድሃኖም ያላቸውን ያልተቆጠበ ድጋፍም አሳውቀዋል። የኮቪድ-19 ምላሾችን ለማገዝ ሀገራቸው በመጪዎቹ ሁለት ዓመታት ውስጥ ለድርጅቱ ሁለት ቢሊዮን ዶላር እንደምትሰጥ የቻይናው መሪ ቃል ገብተዋል። የፈረንሳይ ፕሬዚደንት ኢማኑኤል ማክሮንም የድርጅቱን የአስተባባሪነት ሚና፣ ኮቪድ-19ን ለመዋጋት ያለውን ሳይንሳዊ ብቃትና ዝግጁነት እንደሚደግፉ ተናግረዋል። ሀገራቸው ለደብሊዩ ኤችኦ የምታደርገውን የገንዘብ መዋጮም በከፍተኛ ደረጃ እንደምትጨምር ገልጸዋል። ከድርጅቱ ከአውሮፓ ህብረትና ሌሎችም አጋሮች ጋር በመሆን ክትባት ለመፍጠርና ሌሎችም በሽታውን ለመዋጋት የሚያስችሉ ትጥቆችን ለማዘጋጀት እየተደረጉ ያሉ ጥረቶችን እንደሚደግፉ እንደሚቀላቀሏቸውም አመልክተዋል። ማክሮን ለኮቪድ-19 ክትባት ካገኘን ለዓለማችን ታላቅ ዜና ይሆናል። ክትባቱም ደግሞ ለሁሉም ሊደርስ ይገባል። ይህ በእውነቱ የድል ጥያቄ ነው። በሽታው የጥቂቶች ስጋት እስከሆነ ድረስ የሁላችንም ስጋት እንደሆነ ይቆያል የፈረንሳዩ ፕሬዚደንትም ቃል የተሰማው በአስተርጓሚ ነው የጀርመን የደቡብ ኮሪያ የባርቤዶስና የሌሎችም ሀገሮች መሪዎች ይህንን አስተሳሰብና መንፈስ እንደሚደግፉ ተናግረዋል በዓለም ዙሪያ ላሉ ሚሊዮኖች ስንል በመተጋገዝና በመደጋገፍ አብረን መቆም አለብን ብለዋል የደቡብ አፍሪካ ፕሬዚደንት ሲሪል ራማፎሳ ሌሎቹም ከሐሳባቸው ጋር ተስማምተዋል። ከዚህ ወረርሽኝ የምንማራቸው ብዙ ቁም ነገሮች አሉ ብለዋል። የጉባኤውን የመሪዎች ስብሰባ ክፍለ ጊዜ የዘጉት የዓለሙ የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃ ነው። ነጻ ፍተሻ ፈጥኖ እንዲጀመር ሐሳብ አቀርባለሁ ይህም ልምዶችንና ያገኘናቸውን ትምህርቶች ለመመርመርና የአገሮችንና ዓለም አቀፍ የወረርሽኞች ዝግጁነትና ምላሽ መላዎችንም በተቻለ የተፋጠነ ጊዜ ለማውጣት ያስችለናል። ይህ በእንዲህ እንዳለ ግን ለኮሮና ቫይረስ መከላከያ ክትባት ወይም ለኮቪድ-19 አስተማማኝ ሕክምና እስካልተገኘ ይህ በሽታ ቋሚ ስጋታችን ሆኖ ይቆያል ሲሉ የዩናይትድ ስቴትስ የዓለም የጤና ድርጅት ተጠሪ ዶክተር ዴቪድ ናባሮ አሳስበዋል። ናባሮ ከእንግሊዝ የጤና አውታር ስካይ ኒውስ ጋር ዛሬ ቃለ ምልልስ ሲያደርጉ ተስፋ ሰጪ የክትባት ሙከራዎች ቢኖሩም መድኃኒት ሊደርስ የሚችለው ከአንድ ዓመት እስከ አንድ ዓመት ተኩል በሚሆን ጊዜ በመሆኑ እስከዚያው ማኅበራዊ አለመጠጋጋትንና ሌሎችም የመከላከያ ዘዴዎችን አክብረንና ጠብቀን መቆየት ይገባናል ብለዋል። ዶክተር ዴቪድ ናባሮ መልእክታቸውን ሲያጸኑም ይህንን አሉ። ዓለም ከኮቪድ-19 ጋር አብሮ መኖርን መማር መለማመድም አለበት።